ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤ ዩ ስላሽ አምሃሪክ ሊጎብኙ። አምባሳደር ፍስሐ አስክዶም ህወሀት አመራር አባላት እንደሚታወቀው ከወታደራዊ ግጭቱ በኋላ ተበታትና ያሉበት ሁኔታ ነው። የተወሰኑትም ህይወታቸው እንዳለፈ በጦርነቱ ወቅት፣ ሌሎቹም እጃቸው እንደሰጡ፣ የተወሰኑም ከሀገር ወጥተው እንደሄዱ ይገለጣል። በአራት የተለያዩ ክፍሎች ነው የተመደቡት። የህወሀት ህልውናን እንዴት ነው የሚገልጹት? ህወሀት ከዚህ በኋላ በህይወት አለ ብሎ ማለት ይችላል ወይስ ህወሀት ከስመዋል ማለት ይቻላል ወይስ ለጊዜው ከመድረክ የተገለለና ራሱን መልሶ እንደገና ለማቋቋም ጥረት በማድረግ ላይ ያለ ድርጅት ነው ብሎ ማለት ይቻላል? በምን መልኩ ነው የህወሓት ህልውናን የሚገልጹት? በእርሶ አረዳድ እስካሁን ድረስ ትግራይን ተመርጠው ሲመሩ ከቆዩት አካላት አመራሮች አንድም እየተሰዋ የለም፣ የተያዘ የለም፣ የተገደለ የለም፣ እኔ እስከማውቀው ድረስ በጦርነት ብዙ ችግሮች ያጋጥማሉ። ብዙ መስዋዕቶች አሉ። የኢትዮጵያ መንግስት እራሱ ያወጣው ዝርዝር ለማውስጥ ቆይተው ከመንግስት ከስልጣን አግዷቸው ወደ ግንባር ሄደው ለመዋጋት በእንቅስቃሴ የነበሩ ሰዎች ረሽኖ ኮነሬል እንትናን ሻለቃ እንትናን በጦር ግንባር ገለናቸዋል ብለል ይህ ገበናው ወደ ፊት ይጋለጣል። አንድም በአመራር ላይ ያለ ሰው እስካሁን ድረስ በጦርነት የተሰዋ የተገደለ የተያዘ የለም። ምናልባት ምናልባት የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት መቀሌ የነበሩ መንግስት ቁጥጥር ስሏል የሚል ዜና አይተናል። ከዛ ወዲህ የምናውቀው ነገር የለም። ምክንያቱም ምንድን ነው አዲስ አራት ናቸው። ህፃን ልጅ ነበረቻቸው። የትም መሄድ አይችሉም። ሀገሬ ነው መንግስቴ ነው ብለው ቤታቸው ቆይተው፣ ነገር ግን በኮማንዶዎች እንደተያዙ ከራሱ መንግስት ሚዲያ ነው የሰማ ነው፣ እኔ እስከማውቀው ድረስ። ሌሎቹ ግን እንዳሉ ናቸው። ሁለተኛ ጦርነት እየተካሄደ ነው። እነዚህ የትግራይ መንግስት አመራሮች አብዛኞቹ በደርግ ጊዜ የተደረገው የአስራ ሰባት እልህ አስጨራሽ ትጥቅ ትግል ቬተራንስ ናቸው። ጦርነት አዲስ ነገር አይደለም። የሚያርፉበት ሰዓት ሆነ እንኳን ቢከሰት ዘፎር ተበታት ነው ሳይሆን ወታደር ሆነው ጦርነቱን እየመሩ ናቸው። አመራር እየሰጡ ናቸው። ይህንን ላረጋግጥል እችላለሁ። ያ ማለት በየትኛው ግንባር፣ በየትኛው አካባቢ ነው አመራር እየሰጡ ያሉት? አመራር ሲባል ምን አይነት አመራሮች ናቸው? እንግዲህ ዝርበሰለ በየቀኑ ጦርነት እየተደረገ ፍልሚያዎች አሉ እና ትግራይ በሙሉ የጦርነት ቀጠና ነው። አሁን እንትና የሚባል አመራር እዚህ ግንባር ላሆነ ያለው ብልህ አንደኛ እስከዚህ ድረስ አላውቅም። ምክንያቱ ግጥሚያ ነው ጄኔራሎች ናቸው የሚመሩት። ልክ የኢትዮጵያ መከላከያ የት እንዳለ የት እንደሚኖር እንደማይነገረው ሁሉ የትግራይም የሽፍታ የሚሊሻ ምናምን አይደለም። በጣም በዚህ በጦርነት አመራር የሚታወቁ እስከ ኤታማዦር ሹም የደረሱ ሰዎች ናቸው ጦርነቱን የሚኖሩት ያለ ነገር። ስለዚህ ቅድም ያልኩ ነው ግን በፖለቲካ በወታደር ጦርነቱን እያስኬዱት ናቸው። የትግራይ መንግስት አመራሮች አሁን በጦርነት ላይ ናቸው ያሉ፣ ጦርነቱን እያስኬዱት ናቸው። የመንግስት ሰዎች እንዳልኩ ብዙዎቹ የትጥቅ ትግል ቬተራን ናቸው። ከዛም በኋላ ደግሞ ብዙዎቹ በኢትዮጵያ መከላከያ ሳይቀር ብዙ ያገለገሉ የታወቁ በክልሉ አመራር የቆዩ ጀነራሎች ናቸው። ማለቴ ሲያጠቃልሉ የህወሀት ትልና አሁንም በትግል ላይ ያለ ድርጅት ተደርጎ ነው የሚገልጹት ወይስ የህወሀት ብቻ አለ? ምን ያለው ህወሀት መንግስት ነው፣ የትግራይ ክልላዊ መንግስት ነው። ህወሀት አንድ ፓርቲ ነው። ህወሀት እንደ ፓርቲ ህወሀትን ጨምሮ ሌሎች አምስት ፓርቲዎች ተራድረው ፓርላማ አሸንፎ ስልጣን የተረከብ የትግራይ መንግስት እንደ መንግስት እንዳለ ነው። እንደ ድርጅት ብቻ አይደለም። ድርጅትማ ማ በያለበት ሆነ፣ የድርጅቱ አባል ሆነ ድርጅት እየቀጠለ ነው ለት ይችላለ መንግስቱ እንዳለ ነው። መንግስቱ ጦርነት እያስቀጠለው ነው በጦርነት ላይ ነው ያለ ነው መንግስቱ እንዳለ ነው ሲሉ በጦርነት ላይ እንዳለ መንግስት ነው የሚገልጹት። መንግስቱ በጦርነት ላይ ያለ መንግስት ነው የትግራይ ህዝብ የመረጠው መንግስት። አንድም ቀን አንድም ቀን አሳልፎ ላለመስጠት ከህዝብ ጋር ሆኖ እየታወቃ ነው ቅድም ነው እና የትግራይ መንግስት አሁንም እንዳለ ነው። አካባቢያችንን ተመልከተው ኢሳያስ ብቻ አይደለም። አሁን ግብጽና ኢትዮጵያ ጦርነት ውስጥ ናቸው። እርስዎ በኢትዮጵያዊነቶ የሚያምኑ ሰውነት እስካሁንም እስካአሁንም ድረስ ኢትዮጵያዊ ነት ይሄ እንዳለ ሆኖ በሱዳን በኩል ከሀያ እስከ አርባ ኪሎ ሜትር በመዝለቅ ወደ ውስጥ ገብተዋል። የቆየ የድንበር ውዝግብ አለ። ያው ይህን እንደሚረዱት ከዛ ባሻገር የህዳሴ ግድብን አስመልክቶ አሁንም ከግብጽ እና ከሱዳን ጋርም እንደዚሁ ድርድሮች እየተካሄዱ ነው። እንዳንድ አንጋፋ የቀድሞ ዲፕሎማት የኢትዮጵያን ብሔራዊ ጥቅም በሚያስከብር መልኩ በምን መልክ ነው የድንበር ጉዳይ ውዝግቡ በሰላማዊ መንገድ የሚፈታበት? እንደዚሁም የህዳሴ ግድብን አስመልክቶ የኢትዮጵያን ብሔራዊ ጥቅም በሚያስከብር መልኩ ምን አይነት የዲፕሎማሲ ስራዎች ቢሰሩ መልካም ነው ይላሉ? እኔ ከይስሙላ እንደሚባለው ዲፕሎማቶች የሆነውን ነገር አስመስለው ወይም ሰምረ ያቀርባሉ የሚባለውን ነገር ተፈጥሮም አደለም። ኢትዮጵያ ብሔራዊ ጥቅም የሚመነጨው ኢትዮጵያኖች እንደ ኢትዮጵያኖች መኖር ስንችል ብቻ። የራሷን ዜጋ እየወጋች ያለች ሀገር ነች ኢትዮጵያ። ስለምን ብሔራዊ ጥቅም ነው የምናወ የኤርትራ መንግስት ትግራይን እየወጋ ነው ብያለሁ። ሰላሳ ዓመት ወደ ኋላ መልሳችኋለሁ። በኢትዮ ጦርነት ጊዜ ውስጥ እኔም አዋርዳችሁኛል ብሎ ቂሙን እየተወጣብን ነው ይሳያል። አቀደም እሱን አንስተናል። አሁን ወደ ዋነኛው ሹ አሁን ስለሚሄድ ነው። እንዴት ነው የትግራይ ህዝብ አሁን ሰዓት መውጫ መግቢ አቶ በረሃብ ሊያልቅ ነው፣ እስከ ሁለት ሚሊዮን ህዝብ ሊሞት ነው ብሎ የተባበሩት መንግስታት እየተናገረ የትግራይን ህዝብን የማይታደግ መንግስት ብሔራዊ ጥቅሙ ያስጠብቃል ምትለኝ በምን መልክ ማስጠበቅ አለበት? አሁን የእርሶ መፍትሄ ሀሳብን ትግራይን ህዝብ መታደግ መከበር አለበት፣ የኤርትራ ጦር ማስወጣት። ኢትዮጵያውያኖች ውስጣችን አንድ ስንሆን አንድም ሀገር መጥቶ አይነካ ነው። ለምን ይመስልል? አሁን በየኮርነሩ እንደ የጠረጴዛ ኳስ የሚጫወቱብን ያሉ ውስጣችን ተዳክሞ ስላዩ ነው። የህዳሴ ግድብ ሌላ ቦታ ደርሶ ነበረ። አሁን ግብፅ ከሱዳን ላይ ቁም ያለው ሱዳንን መነካት የለበትም እያለች ነው። በዲፕሎማሲ የሚመለስ ነገር አይደለም። አንደኛ ውስጥ በኢትዮጵያ እንደ ሀገር ለመቀጠል የኢትዮጵያኖችን ሁሉንና ማረጋገጥ አለብን። ቅድም እንዳነሱት አሁን ስራም የሆነ ለመዚሁ ህይወታችንን ገብረናል ወይም ብለዋል። በእርግጥ ኢትዮጵያ ህዝብ በሙሉ ነው በዛ በጦርነት ውስጥ የተሳተፈው። በአሁኑ ወቅትስ ሱዳን ሲገባ ሱም በኩል በግብጽ በኩል የህዳሴ ግድብ ላይ ያንን አስመልክቶ እንደ ኢትዮጵያዊነቶ የሀገር ውስጥ ጉዳዮችን እንዳለ በመፍታቱ እንዳለ ሆነው ቅድም ያነሷቸው የመፍትሄ ሀሳቦች አማራጮች ሁሉ እንዳሉ ሆነው፣ በተለይ ግን ይሄንን አስመልክቶ ስ በሀገሬ ጉዳይ ላይ ይሄ ያገባኛል ብሎ በዚህ ላይ ምንም ቁርቋሬ የለሁትም። ሱዳን ወደ ኢትዮጵያ መግባት ትግራይን እስካልተሆነ ካድረስ የእኛ ጉዳይ አይደለም የሚል አስተሳሰብ አለው። እኔ ኢትዮጵያ በማንም ሌላ ሀገር ልትወረር አልፈልግም፣ ግን የምከላከልበት ህዝብ ይዤ ብቻ ነው የትግራይ ህዝብ ታሰኗል እያልኩ መውጫ መግቢያ የለውም። ለምንድን ነው ይህንን ህዝብ ህይወት ሳይኖረው ለኢትዮጵያዊነቱ ሳትቀበለው የውጭ ተብተ ሀይል በምን ተአምርስ ነው የትግራይ ህዝብ አሁን የሚከላከለው? ታስሯል እያልኩ ጨለማ ውስጥ ነው ያለው። በፎ ማንም ሰው ሱዳን መታኪ ብትወረ ሌላ ብትወረድ ትቀበላለህ ወይ? ለምን እቀበላለሁ። እሱ ግን የኔ አጀንዳ አይደለም። አሁን እኔ አንድ ህዝብን ለማዳን ከራሱ ከራሱ መንግስት ሱዳን መንግስት ኢትዮጵያ ውስጥ ከገባ የኢትዮጵያ መከላከያ ይመልሰው፣ መሬት ከወረሰ ይመልሰው። እኔ እንደ ኢትዮጵያዊ ለኢትዮጵያ መቆም የምችለው እንደነሰ ኢትዮጵያ ሰው መሆኔን ፍስሀ መሆኔን ከተቀበለች ቀጥሎ ደግሞ አንድ ህዝብ እንደ ህዝብ አንተም ኢትዮጵያዊንም ብላ በስርዓት ከያዘችው ቢፈልግም አቅሙም ሁኔታውም የለውም። የትግራይ ተወላጆች እኮ ከመከላከያ በሙሉ ወጥቷል። በምን ተአምር ነው የትግራይ ሰው እንዲሳተፍ የሚፈለገው? ከደህንነት እኮ በሙሉ ወጡ። ኤርፖርት ላይ እንኳን ወደ ውጭ ለመውጣት አይችሉም። ያውም የአውስትራሊያና የአሜሪካ ዜግነት ያላቸው ኢትዮጵያኖች ሁሉ ሶስት ቀን ይታሰራሉ። ኤምባሲዎች ናቸው እያስፈቱ የሚያጧቸው። ያለችው ከአዲስ አበባ አስተዳደር ብቻ ሁለት ሺ ሠራተኞች ቤታቸው እንዲቆይ ተደርጓል። ከኢንተርናሽናል ሪሌሽን አኳያ ያምን አድቫይዝ ያደርጋሉ ነው። እሱማ ወደ ሱዳን እና ወደ ግብጽ እየሄድክ ነው። እኔ አሁን የምናገረው ኢትዮጵያኖች እንደ ኢትዮጵያኖች የምንኖርበት ሀገር ይፈጠራል። ከዛ በኋላ የጋራ ጠላትን በጋራ እንመክታለን። የተባበሩት መንግስታት አንተንተው አንተንተው ተብሎ የድንበር ጉዳይ ነው። አንድ መልክ ይዟል። ቁጭ ብለው መነጋገር ድንበሩ የሚከለል ከሆነ ማስከለል ነው። ኢትዮጵያ በሱዳን ተወራ አይደለም። አደጋ የሚያጋጥመ ይቀለበሳል። ያለ ሕግ ከመጣ ለምን መጡ የሚለው ግን መታየት አለብን። የተዳከመች ሀገር ስላዩ እስካሁን ድረስ ሊነኩን ያልፈልጉን ነገር ይህን ያህል አሁን መሬታችን አስመልሰናል አንመለስም አንወጣም ያሉ ነው በአለም አቀፍ ህግ ያንተ ያልሆነ መሬትን ይዘህ መቀመጥ አትችልም በህግ ወይም በጦርነት ትወጣለህ የሱዳን ጉዳይ ነው ያሳስበኝ በጭራሽ የሱዳን የኢትዮጵያ መሬትን ተቆጣጥሮ እስከ መጨረሻ ድረስ ይዘልቃል ብዬ አይደለም የሚከፈለው አለ ዋጋ ያስከፍለኛል። ከዛ በላይ ኢትዮጵያ ትልቅ ችግር አለባት። ይህንንም ጭምር መከላከል ሁሉ የሚያደግም የሀገሪቱን እንዳንድ ድንበር ሲጠብቁ የነበሩ ጀኔራሎች አዲስ አበባ ስሬት ናቸው ያለ በትግራዋይነታቸው እነሱ ሚሉት ምንድን ነው? ለራሳቸው ደህንነት ተብሎ የትግራይ አንድ መልክ እስኪ ድረስ ወታደር ውስጥ እንዲገባ እንፈልጋ አሁን ደግሞ ሌላ ሌላ ነገርም ይሰማሉ የትግራይ ህዝብ የኢትዮጵያን መብትና ዳር ነበር ሲያስቀጥ ከፈለክ እንደ ኢትዮጵያዊ እነዚህ ኢትዮጵያውያን ተጋሩ መፈታትና ትሻቸውን መወጣት አለባቸው። ወደዚህ መግባት ስላልፈለግኩ ነው። በጥቅሉ ስለነገርከ የተለመደው ልነግረው ይችላሉ። አዎ ሱዳንማ ከመጣት ሁላችንም ሆብለን ምንሳለን። አምባሳደር ፍስሀ አስጊዶም ለቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። ተከሳ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።